የኦሮሞ ነጻነት ግንባር ሥራ አስፈጻሚ ኮሚቴ አባል አቶ አብዲ ረጋሳ ቡራዩ ወረዳ ፍርድ ቤት ቀርበው ተለዋጭ ቀጠሮ ተጠይቆባቸዋል። አቶ አብዲ ለሁለተኛ ጊዜ ፍርድ ቤት የቀረቡት ትናንት እንደነበረ ጠበቃቸው ተናግረዋል። ጸሐይ ዳምጦ ተጨማሪ አላት። በኦሮሚያ ፖሊስ ኮሚሽን ተይዘው በቡራዩ ፖሊስ ጣቢያ የሚገኙት የኦሮሞ ነጻነት ግንባር ሥራ አስፈጻሚ ኮሚቴ አባል አቶ አብዲ ረጋሳ ትናንትና ማለትም መጋቢት 7 2012 ዓ ም በቡራዩ ወረዳ ፍርድ ቤት መቅረባቸውን ጠበቃቸው ዶክተር ተኩማ ዳባ ተናግረዋል። ዶክተር ተኩማ እንደሚሉት ከሆነ ፍርድ ቤቱ ለመጋቢት 18 2012 ዓ ም ቀጥራቸዋል። የአቶ አብዲ ጠበቃ ፖሊስ ምርመራውን አልጨረስኩም ስላለ ነው ፍርድ ቤቱ ተለዋጭ ቀጠሮ የጠየቀው ስሉ በችሎቱ ላይ የተነሱትን ሀሳቦች የዘረዘሩት ቋሚ አድራሻ አላቸው፣ ቋሚ ስራ አላቸው መሆናቸውን አስረድተን ይህ ዋስትና ቤት ሊሰጠም ይገባል። ይህ ዋስትና ቤት ደግሞ የማይሰጥ ከሆነ አስራ አራት ቀን ሊሰጣቸው ይገባል፣ አጭር ቀጠረውን ሊሰጣቸው የሚገባው የሚል ክርክር አነሳል። ከዚያ በተጨማሪ አሳሳቢ ረጋታ ራሳቸው እኔ ከነበርኩበት ፖለቲካ ፓርቲ ወይም የፖለቲካ ድርጅት አመለካከት፣ አሰራርና ሁኔታ እና ቤተሰቦች ባሉ ካሉበት ሁኔታ ሲመለከት እኔ የታሰርኩት በፖለቲካ ከሆነ ይነገረኝ ይ ከዚህ በዚህ እንዳልተሳተፍኩም እርግጠኛውን ይታወቃል። እኔ የታሰርኩበት ኩበት ምክንያት እስካሁን ለእኔ ግልጽ አይደለም። የተነገረኝ ስልክ ተደውሎናል ተባለ። የትኛው ስልክ፣ የማን ስልክ፣ ምን የምን ስልክ እንደሆነ አላውቅም። ስልክ ተደውሎልኝ የተደወለ የተደወለልኝ ስልክ የሚያጠራጥር ከሆነ ደግሞ በሰዓታት በቀናት መለየት የሚቻል ሳምንታት የሚወስድ አይደለም። ኢትዮ ቴሌኮም በመንግስት እጅ ነው ያለው። ይሄ ተጣርቶ ሊመጣ የሚችል ጉዳይ ነው። ስለዚህ ሁኔታ አሰርኩበት ነገር ግልጽ አይደለም የሚል አነሱ። አቶ አብዲ ከታሰሩ ቀን ጀምሮ ቤተሰብም ሆነ የግል ጠበቃቸው ለመጠየቅ እንዲሁም ቀርቦ ለመነጋገር አይፈቀድም ያሉት ዶክተር ተኩማ በሰላሳ ሜትር ርቀት ላይ ነው ማውራት የምንችለው ብለዋል። ዶክተር ተኩማ ዳባ ደንበኛቸው የፀሐይ ብርሃን እንዳያገኙ በመከልከላቸው ለፍርድ ቤት ያሉበትን ሁኔታ አስረድተናል ብለዋል። ፍርድ ቤቱም ችግሮቹን እንዲያስተካክል ለፖሊስ ትእዛዝ ሰጥቷል ስሉም ተናግረዋል። አቶ አብዲ ረጋሳን ጨምሮ ሌሎች ስምንት የኦኔግ አመራሮች እና አባላት ከሳምንታት በፊት በመኖሪያ ቤታቸው በፖሊስ ሲያዙ ከአቶ አብዲ ውጭ የቀሩት በዕለቱ እንደተለቀቁ መዘገባችን ይታወሳል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ። Gracias.